ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ በልዩ ልዩ ወቅታዊ ርዕሰ ጉዳዮች ዙሪያ ትኩረት በማድረግ የሚያስተላልፈው ልዩ ፕሮግራም አሁን ጀመረ። በዓለም ዙሪያ የሚታየውን የጋዜጠኞች ሥራ አስመልክቶ ዓለም አቀፉ የጋዜጠኞች መብት ተሟጋች ድርጅት ሲፒጄ ባለፈው ሳምንት ይፋ ያደረገው ሪፖርትን ተንተርሶ የጠናከረ ዘገባ በዕለቱ አቢይ ርዕስ ይዘናል። ሦስቱ የአባይ ተፋሰስ አገሮች የደረሱት ስምምነትና አንድምታው የሁለቱ ወገኑ እይታ በሰጥ አገባ ቅንብር ተካቷል። ሌሎች ዘገባዎችና ቅንብሮችንም ለምሽቱ ይዘናል። ጤና ይስጥልኝ። እንደምናመሻችሁ፣ ክቡራትና ክቡራን አድማጮች ከዛሬ ሰኞ መጋቢት 21 2007 ዓ ም ዝግጅታችን ጋር የምሽቱ ናጋጃችሁ። አሉላ ከበደ ነኝ። ከቅናባሬ ዳን ብራውንና ከስርጭት መሐንዲሱ ጋር በመሆን እስከ ምሽቱ አንድ ሰዓት ተኩል አብረናችሁ እንቆያለን። አሁን ለቀዳሚ ሰዓቱ ያለም ዜና ሰለሞን አባተ። ጤና ይስጥልን። ክቡራትና ክቡራን አድማጮች እንደምናመሻችሁ። ጦርነትና ትርምት ውስጥ በገባችው የመን ውስጥ በሚገኝ አንድ የስደተኞች ሰፈር አቅራቢያ ዛሬ በተፈጸመ የአየር ድብደባ ቢያንስ አስራ አምስት ሰው ተገደለ። ድብደባው ኢላማ ያደረገው ሐራድ በሚባለው ሰሜናዊ አውራጃ ውስጥ የሚገኝን ወታደራዊ ተቋም እንደነበረ የተራድኦ ሠራተኞች ተናግረዋል። ከሰናአ ወደ ደቡባዊቱ ከተማ አደን እየተንቀሳቀሱ ያሉትን የአማጽያኑን ሁጢ ተዋጊዎች ለማስቆም በሳዑዲ አረቢያ የሚመራው ጥምር ኃይል ካለፈው ሐሙስ ጀምሮ በአየር እየደበደበ እንደሆነ ተዘግቧል። ባለሥልጣናት እንደሚሉት የቀድሞ ፕሬዚደንት አሊ አብደላህ ሳልህ ደጋፊዎችና የሁጢ ተዋጊዎች ከየአካባቢው ታጣቂዎች ጋር እየተዋጉ ናቸው። ባለፈው ሳምንት ሳዑዲ አረቢያ መግባታቸው የተነገረው የሀገሪቱ ፕሬዚደንት አብድራቡ መንሱር ሃዲ አደንን ጊዜያዊ ዋና ከተማ ወይም የመንግስቱ መቀመጫ አድርገው ወደዚያው ገብተው እንደነበረ ይታወሳል። ናይጄሪያ ውስጥ የተካሄደውን የፓርላማና ፕሬዚደንታዊ ምርጫ ድምፆች ለማጭበርበር ሙከራ ሊደረግ እንደሚችል የዩናይትድ ስቴትስና የእንግሊዝ ባለሥልጣናት አስታወቁም። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጃን ኬሪ እና የእንግሊዛቻቸው ፊሊፕ ሃሞንድ ዛሬ በሰጡት የጋራ መግለጫ የናይጄሪያ ምርጫ ድምፆችን የማደራጀትና የመቁጠር ሂደት ሆን ተብሎ የሚሰነዘር ፖለቲካዊ ጣልቃ ገብነት ሊገጥሙ ስለመቻሉ የሚያስጨንቁ ፍንጮች አሉን ብለዋል። የአሜሪካና የእንግሊዝ የውጭ ጉዳይ ሚኒስትሮች አክለውም የናይጄሪያን የምርጫ ኮሚሽንና የሊቀመንበሩን ነጻነት ለመዳፈር በሌላ በኩል ደግሞ የናይጄሪያን ሕዝብ ድምፆች ለማመሳቀል የሚደረጉ ማንኛቸውም ጥረቶች በእጅጉ ያሳስቡናል ብለዋል። ሚኒስትሮቹ እገሌ ብለው የጠቆሙት ወገን የለም። ከመንግስቱም ሆነ ዋና ዋና ከሚባሉ ተፎካካሪ ፓርቲዎች ለዚህ ስጋት ወይም ጥቆማ የተሰጠ ምላሽም የለም። የኢራንን የኒውክሌር መርሃ ግብር አስመልክቶ እየተካሄደ ያለው ድርድር አንዳች ስምምነት ላይ እንዲደርስ የተቀመጠለትን ቀነ ገደብ ሊመታ አንድ ቀን ሲቀረው ሶስት ዋና ዋና የሚባሉ ጉዳዮች አሁን በእንጥልጥል ላይ መሆናቸው ተገለጸ። ድርድሮቹ በዚሁ ሁኔታ ዛሬ ስዊትዘርላንድ ውስጥ መቀጠላቸውን አንድ ማንነታቸው ያልተገለጸ ምዕራባዊ ዲፕሎማት መናገራቸው ተዘግቧል። እነዚህ ሦስት ጉዳዮች የአንድ ስምምነት ዕድሜ ምን ያህል መሆን አለበት፣ በኢራን ላይ ተጥለው የቆዩት ማዕቀቦች መነሳት ያለባቸው በምን አይነት ፍጥነት ነው፣ እና ኢራን የምትገባባቸውን ግዴታዎች ከጣሰች ማዕቀቦቹ ተመልሰው የሚደነገጉት እንዴት ነው የሚሉ መሆናቸው ተገልጿል ዲፕሎማቱ ሎዛን ከተማ ውስጥ ለጋዜጠኞች በሰጡት መግለጫ ቀነ ገደቡ የሚያልቀው ነገ ማክሰኞ እኩለሌሊት ላይ መሆኑን ጠቁመው ጊዜው የሚያበቃው ከእንግዲህ የሚበቃው ከእንግዲህ እስማማለሁ ወይም አልስማማም ለሚሉ ምላሾች ብቻ መሆኑን አመልክተዋል። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ የአባት አያትና ቅም አያቶቻቸውን ስፍራ ለማየት በቅርቡ ወደ ኬንያ እንደሚሄዱ ተገለጸ። ፕሬዚደንቱ ወደ ኬንያ የሚሄዱት የፊታችን ሐምሌ መጨረሻ አካባቢ እዚያው በሚካሄደው ዓለም አቀፍ ሥራ ፈጠራ ጉባኤ ላይ ለመገኘት መሆኑን የዋይት ሃውስ ቤተ መንግሥት ቃል አቀባይ ኤሪክ ሹልትስ ዛሬ አስታውቀዋል። ከምሽቱ ሶስት ሰዓት ከተጨማሪ ዜናዎች ጋር እንገናኛለን። እስከዚያ መልካም ቆይታ። ወደ አሉላ ወደ ዕለቱ አብይ ርዕስ ነው የምናልፈው። ዋና መቀመጫውን በኒውዮርክ ያደረገው ዓለም አቀፍ የጋዜጠኞች መብት ተሟጋች ድርጅት ሲፒጄ በዓለም ዙሪያ የሚታየውን የጋዜጠኞች ስራ አስመልክቶ ባለፈው ሳምንት ያወጣውን ሪፖርት ተንተርሶ የተጠናቀረ ዘገባ ቀዳሚው ነው። ሄኖክ ሰማእግዜር ያቀርበዋል። በዓለም ዙሪያ የጋዜጠኞች መታሰር ይቁም ሲል በኒውዮርክ መሠረቱን ያደረገው የጋዜጠኞች መብት ተሟጋች ቡድን ሲፒጄ ዘመቻ ጀምሯል። ከዩኒቨርሲቲ ኦፍ ሜሪላንድ ጋር በመተባበር የተጀመረው ዘመቻ ባለፈው የአውሮፓውያን ዓመት ሁለት መቶ ሀያ ጋዜጠኞች መታሰራቸውን መዝግቧል። ከአፍሪካ ኢትዮጵያዊቱ ጸሐፊ ሪዮት አለሙና የስዋዚላንዱ በኪ ማኩቡ የዚህ ዘመቻ መሪ ምስሎች ሆነዋል። በዓለም ዙሪያ እስር ላይ በሚገኙ ጋዜጠኞች ጉዳይ ላይ ግንዛቤ ለማስጨበጥ ነው ዘመቻውን በትብብር ያሰናዳ ነው ጋዜጠኞቹንና ቤተሰቦቻቸውን ለማገዝ ይረዳል ብለን እናምናለን። ቶም ሮድስ የሲፒጄ ማለትም ኮሚቴ ቱ ፕሮቴክት ጆርናሊስትስ የአፍሪካ መረጃ አጠናቃሪ ናቸው። ከናይሮቢ በስልክ እንደገለጹት በዓለም ዙሪያ ባለፈው የአውሮፓውያን ዓመት 220 ጋዜጠኞች በቁጥጥር ስር ሲውሉ ከግማሽ በላይ የሚሆኑት ጥቅስ ጸረ መንግሥት የሚሉ ክሶች የቀረቡባቸው ናቸው። 45 ጋዜጠኞች ያለምንም አይነት ክስ በቁጥጥር ስር ይገኛሉ። የተቀሩት የስም ማጥፋትና የሐሰት ዜና የማሰራጨት ክሶች የተመሰረተባቸውና አንዳንዶቹ ጥፋተኛ ተብለው በእስር የሚገኙ ናቸው ይላል የሲፒጄ መረጃ። ጋዜጠኞችን በማሰር በአፍሪካ ኢትዮጵያና ኤርትራ ወደር አልተገኘላቸው። ኢትዮጵያና ኤርትራ በትንሹ አስራ ሰባት ጋዜጠኞችን አስረዋል። ሁለቱ ሀገሮች ጋዜጠኞችን በማሰር በዓለም የከፉ ሀገሮች ሰንጠረዥ ላይ እኩል ሦስተኛ ደረጃ ላይ ይገኛሉ። ከስዋዚላንድም አንድ ታሳሪ የኔሽን ጋዜጠኛ አለ። በአመቱ መጀመሪያ መረጃ ያሰባሰበውና ይፋ ያደረገው ሌላኛው የመብት ድርጅት ሁማን ራይትስ ዋች በኢትዮጵያ ከ19 በላይ ጋዜጠኞችና ጸሐፊዎች መታሰራቸውን ይፋ አድርጓል። የኢትዮጵያ መንግሥት ባለሥልጣናትን ብትጠይቅ ጋዜጠኞቹ የታሰሩት ከሥራቸው ጋር በተያያዘ አይደለም ብለው እንዲሁ በጭፍኑ ይነግሮሃል። ሁኔታው ግን እንደ እውነቱ ያሆኖ ሳለ ለምሳሌ በዚህ ዘመቻ ምስሏን ለግንዛቤ ማስጨበጫነት ያሰፈርነው ነው። ርእዮት ዓለሙና ባልደረቦቿ ጸረ መንግሥት ብለን በፈረጅነው የክስ መደብ ነው በቁጥጥር ስር የምትገኘው። የፍትህ ጋዜጣ አምደኛ የነበረችው ርእዮት ዓለሙ አሁንም እየጨመረ ነው፣ ለ1376 ቀናት ታስራለች። ከሶስት ዓመታት በፊት ሪዮት በኢትዮጵያው ከፍተኛ ፍርድ ቤት በቀረበባት በሽብር ፈጠራና ማነሳሳት ክስ የ14 ዓመት እስራት ተፈርዶባታል። በኢትዮጵያ ርዮትን ጨምሮ እስክንድር ነጋና ውብሸት ታዬ ፍርድ የተላለፈባቸው ሲሆኑ በፍርድ ቤት ጉዳያቸው በመታየት ላይ ከሚገኙት መካከል ደግሞ የዞን ዘጠኝ ጦማር ጸሐፊዎችና ሶስቱ ጋዜጠኞች ይገኛሉ። የኢትዮጵያ መንግሥት እነዚህ ጋዜጠኞችና ጸሐፊዎች የታሰሩት ከስራቸው ጋር ፍጹም በተያያዘ ጉዳይ አይደለም ሲል ያስተባብላል። ሄሎ ክለ ዘገባው አመሰግናለሁ። ወደ ዕለቱ የመጽሔት የትንታኔ ርዕስ ስንሻገር የምስራቅ አፍሪካ ልማት በይነ መንግሥታት ወይም ኢጋድ ድርቅን ለመቋቋም ከመቼውም ጊዜ የተሻለ ብቃት መፍጠሩን ገለጠ፣ ይላል ከአዲስ አበባ የተጠናቀረው ዘገባ። ድርጅቱ ባለፈው አርብ በአዲስ አበባ ከለጋሽ ሀገሮችና መንግስታዊ ካልሆኑ ሌሎች ድርጅቶች ጋር ባደረገው ጉባኤ፣ በድርቅ ምክንያት ከፍተኛ ጉዳት ለደረሰባቸው ወገኖች ግን በቀጥታ የደረሳቸው ድጋፍ ዳተኛና አነስተኛ ነው ብለዋል። መለስካቸው አመሃ ዝርዝሩን ይዘዋል። ዛሬ በአዲስ አበባ ሂልተን ሆቴል የኢጋድ ወይም የምስራቅ አፍሪካ በይነ መንግስታት ለልማት ባለስልጣን የድርቅ መቋቋሚያና ቀጣይነት ውጥን ባካሄደው አራተኛ ጠቅላላ ጉባኤ ላይ የኢጋድ ዋና ጸሐፊ አምባሳደር ማሕቡብ ማአሊም እንደገለጹት ባለፉት የተቋሙ አራት ዓመታት አያሌ ተግባራት ተከናውነዋል። የአካባቢው አገሮች መንግስታት ድርቅ የሚያስከትለውን አደጋና ቀውስ ለመመከትና እስከ ወዲያኛውም ለማስወገድ በጋራ መስራት እንደወሰኑ አስታውሰዋል። በዚህ በዚህም ምክንያት መረጃዎችን መሰብሰብና መረጃዎችን መጠቀም የጋራ ሆነዋል ብለዋል። በዚህ ምክንያት የጠፋ የነበረው ጊዜና ሀብትም ዛሬ ታሪክ ሆኗል ያሉት አምባሳደር ማአሊም የአካባቢው አገሮች ዛሬ የድርቅ አደጋን ለመቋቋም በእጅጉ የተሻለ አቅም እንዳላቸው በእርግጠኝነት ገልጸዋል። አሁን ከዛሬ ሦስት ዓመቱ የተሻለ የመቋቋም አቅም አለን እና ለአንዳች ሁኔታ ምላሽ መስጠት ካለብን ከዛሬ ሶስት ዓመት ይልቅ ዛሬ በየአገሮቻችንም ሆነ በጋራ በተሻለ ሁኔታ ተዘጋጅተናል። በተግባር የሚተረጎሙ የፖሊሲ አቅጣጫዎች አሉን። የተሻለ ጥናትም አለንና ከዛሬ ሶስት ዓመት ወዲህ በጣም ዝግጁዎች ነን። የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ የዩኤስኤ አይዲ ረዳት አስተዳዳሪ እና ለኤጋዱ ተቋም ዓለም አቀፋዊ ትብብሩን የወከሉት ሚስተር ቶማስ ስቶል ለቪኦኤ በተለይ በሰጡት ቃለ ምልልስ እንዳሉት የአካባቢው አገሮች ድርቅን ተከትለው የሚመጡ የተለያዩ ጉዳቶችንና ቀውሶችን የመቋቋም አቅማቸው እንደጎለበተ በተጨባጭ ማስረጃዎች ለማሳየት ሞክረዋል። በእርግጥ ብዙዎቹ እንደተናገሩት በ2011 ዓ ም የነበረው ድርቅ በአስርተ ዓመታት ውስጥ ከተከሰቱት አንዱና ትልቁ ነው። በ2011 ዓ ም የተከሰተው ድርቅ ከሺህ ዘጠኝ መቶ ሰማንያ አምስቱ እየከበደ ነበር። በሺህ ዘጠኝ መቶ ሰማንያ አምስቱ ድርቅ ግን የሞተው ሰው ቁጥር አንድ ሚሊዮን ሰው ደርሷል። በ2011ም በእርግጥ ሰዎች ሞተዋል። በአብዛኛው ግን ሞቱ የተከሰተው ሶማሊያ ውስጥ ነው። ያም በሀገሪቱ በነበረው የግጭት ሁኔታ ምክንያት ነው። ስለሆነም በ2011 ዓመተ ምህረት አገሮቹ በተሻለ ሁኔታ ዝግጁ ነበሩ። የጀርመንን የኢኮኖሚና የልማት ትብብር ሚኒስቴርን የወከሉት ዶክተር ራልፍ ማቲያስ ሞስ በበኩላቸው ከአራት ዓመታት በፊት የአካባቢው ሀገሮች መንግስታት ድርቅን ለመመከትና ልማትንም ለማፋጠን በጋራ የመስራት አስፈላጊነትን አምነው ይህንን ውጥን ከመሠረቱ ወዲህ ተቋሙ ብዙ ርቀት መምጣቱን አስታውሰዋል። እስከ ዛሬ ብዙ የሚመሰገን ስራ እንደተከናወነ ገልጸው እንከኑንም አውስተዋል። Despite these good news and all the progress made so far, we have to acknowledge እነዚህ መልካም ዜናዎች ቢኖሩም እስከ ዛሬም የተከናወነው መልካም ሥራ እንዳለ ሆኖ በድርቅ በከፍተኛ ሁኔታ ለተጎዱ ሰዎች ጥቅም የቀረበው አገልግሎት ግን የሚደርሰው በጣም ዘግይቶና በእጅጉም በትንሹ ነው። ሁላችንም በተለይም የኢጋድ አባል አገሮች የድርቅ መቋቋሚያ መዋዕለ ንዋይን ማጠናከር ይኖርብናል። የኢጋድና የምሥራቅ የምስራቅ አፍሪካ አገሮች መንግስታት መሪዎች በመስከረም ወር ከአራት ዓመት በፊት ናይሮቢ፣ ኬንያ ላይ ተሰብስበው በአካባቢው በተደጋጋሚ የሚከሰተውን ድርቅና የሚከተለውን ቀውስ በአስቸኳይ ጊዜ እርዳታ ሊፈቱት እንደማይችሉ ተስማሙ። መፍትሄውም ተከታታይ ልማትና የጋራ እንቅስቃሴ እንደሆነ አምነው የጋድ የድርቅ መቋቋሚያና ቀጣይነት ውጥንን መሰረቱ። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። የኬንያ መንግስት አስደማሚ ናቸው የተባሉ አዳዲስ የድንበር ጸጥታ እርምጃዎችን እየወሰደ መሆኑ እየተሰማ ነው። ከሶማሊያ ጋር የሚያዋስነውን ድንበሩን በግንብ ለመዝጋትም አስበዋል። እንዲህ አይነቱ ውሳኔ የመጣው ታዲያ አልሻባብ ተከታታይ ድንበር ዘለል ጥቃቶችን በአገሪቱ ላይ በማድረሱ ምክንያት ነው ተብሏል። ለመሆኑ ይህ እርምጃ ለኬንያ ጸጥታ ችግር መፍትሄ ይሰጥ ይሆን ወይስ አቅጣጫና አቅሉን የሳተ ሀሳብ ነው? ባለሙያዎችና ተቺዎች በዚህ ሀሳብ ላይ ወገን ለይተው እየተሟገቱ ነው። መሐመድ ዩሱፍ ከናይሮቢ ያስተላለፈውን ዘገባ ሰለሙን አባቴ ያቀርበዋል። ታላቁ የኬንያ ግንብ ለኬንያ ጸጥታ መፍትሄ ይሆን እንዴ? ኬንያ በስተ ሰሜን ምስራቋ ከኢትዮጵያና ከሶማሊያ ጋር ትዋሰናለች። የሶማሊያ ማዕከላዊ መንግሥት ከዚያድ ባሬ ውድቀት ጋር ከፈረሰ በኋላ ላለፉት ከሃያ ዓመታት ለዘለቀ ጊዜ መላ አካባቢው ከሶማሊያ በሚነሱ ሰርጎ ገብ ጥቃቶች እየታመሰና እየተንገላታ ይገኛል። በቅርቡ ደግሞ ኬንያ በሶማሊያው የሽብር ቡድን አልሻባብ የተጣሉ ብዙ ሕይወትና ንብረት ያጠፉ አደጋዎችን አስተናግዳለች። ይህ ስጋትና ጥቃት እየጨመረና እየበረታ በሄደ መጠን የኬንያ ባለሥልጣናት ሀገራቸውን በግንብ አጥር ለመዝጋት እየሠሩ ናቸው። ከናይሮቢ በደረሰን የመሐመድ ዩሱፍ ዘገባ መሠረት በተወሰነው የድንበሩ አካባቢ ላይ ነበር አጥር ሊያቆሙ ቢያስቡም መንገዶቹ ግን ለንግድና የጸጥታ ባለሥልጣናቱም ለጥቃት አጸፋ መስጠት ባሻቸው ጊዜ ለመመላለሻ እንዲሆናቸው ክፍት ሆነው እንደሚቆዩ ተነግሯል። ሐሳቡ አደጋው ወይም ስጋቱ በበዛባቸው አካባቢዎች ያለውን የጸጥታና የደህንነት ሁኔታ ለማሻሻልና ሰዎችም በሰላማዊ ሁኔታ ድንበሩን መሻገር እንዲችሉ ለማድረግ መሆኑን የሀገር ውስጥ ጉዳይ ሚኒስቴሩ ቃል አቀባይ ሙዌንዳን ጆካ ለቪኦኤ ገልጸዋል። የተወሰኑ መግቢያና መውጫ በሮች ይኖራሉ። አንዳንድ የመንገድ ላይ ድንቃራዎችን ወይም መሰናክሎችንም ሆን ብለን ልናስቀምጥ እንችላለን። በአንዳንድ አካባቢዎች ግንብ ወይም እንዲሁ አጥሮች ሊኖሩ ይችላሉ። ይሁን እንጂ በሙሉ 700 ኪሎ ሜትር ላይ ግንብ እናቆማለን ማለት አይደለም። ባለፉት አራት ወራት ብቻ አልሻባብ ማንዴራ ውስጥ ከመቶ በላይ ቁጥር ያለው ሰው መግደሉን ቃል አቀባዩ ተናግረዋል። ኬንያ ጦሯን የዛሬ አራት ዓመት ወደ ሶማሊያ ከላከችበት ጊዜ አንስቶ የሶማሊያው የሁከትና ጽንፈኛ ቡድን አልሻባብ በኬንያ ላይ በርካታ ጥቃቶችን እንደሚያደርስ ዝቶ ነበር። የጸጥታ መጓደል ሁኔታ በሰሜን ምስራቅ ኬንያ ግዛቶች ላይ የትምህርት ስርዓት እንዲስተጓጎል አድርጓል። ባለፈው ዓመት አልሻባብ መምህራንን የያዘ አውቶቡስ አጥቅቶ 28ቱን ከገደለ በኋላ አስተማሪዎች ወደ አካባቢው መሄድ አይፈልጉም። የጠርፍ ቃፊሮች ተመናምነው በሚገኙባቸው አካባቢዎች ላይ አጥር ወይም ግንብ ማቆም ሊረዳ ይችል ይሆናል ይላሉ የጸጥታ ትንታኙ አንድሩ ፍራንክሊን። አጠቃላይ አላይ መፍትሄ ነው። አጥርም አቁም፣ የኮረንቲና ሌላም የኤሌክትሮኒክ የክልላ ስርዓት ዘርጋ፣ ሰው ካላደረግክባቸው ዋጋ የላቸውም። አሁን በቂ ሰው በመላወሰኑ ላይ ልታሰፍር የምትችለው የጥበቃ ኃይል የለንም። እያደረግን ያለነው ሙሉ በሙሉ ክፍት በሆነው ከሶማሊያ ጋር በሚያዋስንን ድንበር ላይ አንዳች የጸጥታ ስርዓት እንዲኖር ለማድረግ መጣር ነው። በሌላ በኩል ደግሞ አጥር ቢቆም ድንበር እያቋረጡ በሚገቡ የሽብርተኞችንና ሕገ ወጥ የሆኑ ወሰን ዘለል ንግዶችን ለመቆጣጠር ያስችሉ ይሆናል ሲሉ የሀገሬው ሽማግሌዎችና የአካባቢ መሪዎች ሐሳቡን እንደሚደግፉ የኬንያ መገናኛ ብዙኃን እየዘገቡ ነው። ሌሎች ደግሞ አሁን ማንዴራ ውስጥ ያሉ የአልሻባብ ሽብርተኞችን እኮ ጥፋት ከማድረስ አጥሩ አያቆማቸውም የሚሉ ተከራካሪዎችም እየተሰሙ ነው። በሰሜኑ አካባቢ ያለው የጸጥታ ሁኔታ ሊሻሻል የሚችለው እኮ ባለሥልጣናቱና ሲቪሉ ሕዝብ ተጋግዘው ከሠሩ ብቻ ነው ይላሉ ነፃው ተንታኝ አብዲዋህድ ሼህ አብዲስ ሰመድ። ካለበለዚያ ይህ ፕሮጀክት ፋይዳ ቢስ ነው የሚሆነው። አሁን ግንብ የማቆም ትርጉም ምንድን ነው? አሁን ወደ ኬንያ እያቋረጡ ያሉ የአልሻባብ ሰዎችን ቁጥር ይቀንሳል። ኬንያ የሰሜኑን ህዝቧን ቀልብና ልቦና መግዛት ነው የሚኖርባት ከህዝቡ ጋር መንግስቱ አልሻባብን ማሸነፍ ይችላል አጥር ማቆም ምንም አይጠቅምም አልሻባብ ሶማሊያ ውስጥ ያለውን ይዞታውን በሶማሊያ መንግስትና በአፍሪካ ኅብረት ኃይሎች በብዙ ማጣቱ እየታየ ነው ይሁን እንጂ አልሻባብ የአጥፍቶ ጠፊና አደጋ ጥሎ የመሰወር አድራጎቶችን እንዳይፈጽም ያገደው እምብዛም የለም ዕለት በዕለት ይታያል አሁን እሰጥ አገባ ሶስቱ የአባይ ተፋሰስ ሀገሮች የደረሱት ስምምነትና አንድምታው የምሽቱ እሰጥ አገባ ትኩረት የሚያደርግበት ጭብጥ ነው። የፕሮግራሙ ተሳታፊዎች ዶክተር አክሎግ ቢራራ የፖለቲካ ምጣኔ ሀብት ባለሙያ ቀድሞ በዓለም ባንክ የተለያዩ ክፍሎች ያገለገሉ ናቸው። አቶ ደስታ አላቦ በዚህ በሜሪላንድ ክፍለ ግዛት ነዋሪ ሆኑና በግል ስራ የሚተዳደሩ ናቸው። ሌላው ተከራካሪ ለምሽቱ የመጀመሪያውን ክፍል ይዘናል። ሁለታችሁንም እንግዶች አመሰግናለሁ። የዛሬው ክርክር የሚያተኩርበት ጭብጥ ኢትዮጵያ በአባይ ወንዝ ላይ በምትሰራው ግዙፍ ግድብ ግንባታ ዙሪያ ሶስቱ የአባይ ተፋሰስ አገሮች ኢትዮጵያ፣ ግብፅና ሱዳን ካርቱም ላይ አንድ ስምምነት ፈርመዋል። የዚህ ስምምነት ምንነት ግራና ቀኝ የተለያዩ ሀሳቦች እንዲንሸራሸሩ እያደረገ ነው። ከዚህ ቀደም የነበሩ ለውዝግብ ያበቁ ሁኔታዎችም መሰረት እንደሆኑ መገመት ይቻላል። እስኪ በየበኩላችሁ የዚህን ስምምነት ምንነት ከተረዳችሁበት እንጀምር። ምናልባትም ሊከተሉ ይችላሉ እስከሚሉት ውጤቶች ድረስ እንሄዳለን። አቶ ደስታርሶላ አስቀድም ይህ ስምምነት እንግዲህ ፍሬምወርክ ብቻ ነው የተዘጋጀው በአሁኑ ሰዓት ሶስቱም ሀገሮች ሱዳን፣ ኢትዮጵያና ግብፅ ታሪካዊ ግንኙነት ያላቸው ሲሆኑ በአባይ ተጠቃሚዎች ናቸው። የነሱ አንድ ላይ መስራትና የነሱ ደግሞ መተባበር መቻቻል ለዛች አካባቢና እንዲሁም ደግሞ ለመላማው አፍሪካ ጠቃሚ ነው ብለው ይታሰባል። ስለዚህም አሁን ፍሬም ወርክ ነው የተዘጋጀው ሶስቱም ሀገሮች ሳይጎዳዱ ሶስቱም ሀገሮች በአለም አቀፍ የሕግ መሰረት በአባይ ወንዝ ላይ ተጠቃሚዎች እንዲሆኑ እና ይህንንም ደግሞ በዝርዝር ወደፊት በየጊዜው እየተሻሻለና እንዲሁም ደግሞ እየታየ ተፈጻሚ እንዲሆንና ሕግም እንዲወጣለት የሚደረግ ነው የሚሆነው። በአሁኑ ሰዓት ግን ፍሬምወርክ ነው የተዘጋጀው እና ዋናው ነገር ግን ፍሬምወርኩ ብቻ ሳይሆን በታሪክ ደረጃ ስንመለከት ግብጽ አባይም ፍለጋ ብቻ ወደ ኢትዮጵያ ድረስ ዘልቃ እየገባች ከኢትዮጵያ ጋር ጦርነት አካሄዳ ተመታ የተመለሰችበት ጊዜ አለ። ይህ በታሪካችን ውስጥ የታወቀ ነው። የተለያዩ ጊዜያት ጦርነቶች መካሄዳቸውን ጠቅሰዋል፣ ያስታውሱናል ዘመኑን እነኚህ ጦርነቶች ብለው የሚጠቅሷቸው አሉ በዚህ ጊዜ በዚህ ቦታ ብለው አስራ ዘጠነኛው ክፍለ ዘመን በብዛት የተደረገው ከዛም በፊት የሚደረጉ አሉ። በዚህ ምክንያት የተነሳ በተለይም በሰሜን ኢትዮጵያ አካባቢ እንዲሁም ደግሞ በምስራቅን በኩል እየመጡ አባይን ለመቆጣጠር በተለያዩ ቦታዎች ጦርነቶች ተደርገዋል። በጦርነቶቹም ደግሞ ሽንፈት እያጋጠማቸው የተመለሱበት ሁኔታ በተለይ በአስራ ዘጠነኛው ክፍለ ዘመን በአጼ ዮሐንስ ጊዜ በአጼ ቴዎድሮስ ጊዜ አሁን በቀጥታ ቀኑንና አውተሚረቱን ግድ የለም። አሁን ግን ሰላም መፍጠሩ ትልቁ ነገር ለእድገታችን ለብልጽግናችን ለኢትዮጵያም አንድነት ዋስትና ሊሆን የሚችለው ሁልጊዜ በግብጽ በኩል የመጣው ትንኮሳ አገሪቱን እያመተ ያለ ስለሆነ ሰላም ፈጥረው ለዚህ ደረጃ ለመድረስ መስማማታቸው፣ በተለይም የግብፁ ፕሬዝደንት ራሳቸው ጉዳዩን በከፍተኛ ደረጃ ተመልክተው ወደ አዲስ አበባ መጥተው መነጋገርና ሶስቱም እጅ ለእጅ ተጨባብጠው በሰላም በደስታ መለያየታቸው ታላቅ እመርታ ነው ብዬ ነው የምመለከት። መልካም። አቶ ደስታ ወደ ዶክተር አክሎክ ከመሻገሬ በፊት በዚህ ስምምነት የሚገኝ ሰላም መፍጠሩ ለብልጽግናችን፣ ለእድገታችን አስፈላጊ ነው እና ከዛ አንጻር እመለከታለሁ ብለዋል። ሰላም መፈጠሩ ይመስለኛል ብዙዎች የሚግባቡበት ነው። ለኢትዮጵያ ብቻ ሳይሆን ለአካባቢው ሀገሮች አዎንታዊ እንደሚሆን ይታመናል። ነገር ግን የዚህ ስምምነት መንፈስ በእርግጥ ኢትዮጵያን ይጠቅማል ነውና ጥያቄው፣ ምናልባትም ለዚህ ክርክር መነሻ የሆነው ሰላም ለመፍጠሩ ምንድን ነው ማስተማመኛው? የዚህ ዝርዝር ህጎች ይወጡለታል ብለዋል። ምንድን ነው መተማመኛው ሰላም ሊፈጥር ይችላል የሚል እምነት እንዲያድርቦ ያደረገው? እንዳ ምን የማደርገው የሚያደርገኝ ዋናው ምክንያት የግብፅ ህዝብም ሆነ የግብፅ ህዝብ በተለይ የግብፅ ህዝብ ግድቡ በሚገደብበት ጊዜ ግድቡን ሙሉ በሙሉ ኢትዮጵያ ትገድብና ውሃውን በፈለገች አይነት በመስኖና በኃይል ማመንጨትም በተለያዩ ስራዎች እየተጠቀመች ውሃውን ሙሉ በሙሉ ታቆማለች የሚል የሚል አመለካከት በግብፅ ህዝብ ዘንድ አለ። አንዳንድ የግብፅ ምሁራንና አንዳንድ ሰላምን የማይፈልጉ ሰዎች ደግሞ ይህንን አስረግጠው ለግብፅ ህዝብ የሚያስረዱ ስለሆነ የግብፅ ህዝብን አመለካከት ብዙ ጊዜ ጎቶታል። እና በዚህም መነሻ ኢትዮጵያ ግድብ የገደበች እንደሆነ ጦርነት እናነሳለን የሚል ዛቻም በቅርብ ጊዜም ከዛም በፊትም ብዙ ጊዜ ይነሳል። ስለዚህ ይህ ጉዳይ በሶስቱም ሀገሮች መካከል የተደረገው ስምምነት ለግብፅና ለኢትዮጵያ ህዝብ ለሱዳንም ህዝብ ይገለጽና ይህ ሁኔታ የመሪዎቻቸው አማካይነት ከተገለጸ የኢትዮጵያ ህዝብም ካመነ የግብፅም ህዝብ ካመነ የሱዳንም ህዝብ ካመነ በአካባቢው ያለው ሰላምን ከምንጊዜውም የበለጠ እየተጠናከረ ይሄዳል ብዬ ነው ማምነው። ዋናው ነገር ቁም ነገሩ ስምምነቱን መፈራረምና ይህንን ጉዳይ መሪዎቻቸው በተለያዩ መስመሮች፣ መንገዶች ለህዝብ ማስረዳትና ህዝቡ እንዲያውቀው ማድረግና በተለይ በምስራቅ አፍሪካ ያለው ህዝብ በሰላም በመኖሩ ልማትና እድገት እንደሚመጣ ማስረገጡ ትልቅ ነገር ነው። መልካም፣ በዚህ ነው የማምነው እኔ። መልካም ዶክተር አክሎ ወደ እርስዎ ልሻገር። በሶስቱ ሀገሮች መካከል የተደረገው የቅርብ ጊዜው ስምምነት፣ የዚህ ስምምነት መሰረት ሰላም እንዲመጣ ይረዳል ይበጃል ብዬ አምናለሁ ብለዋል አቶ ደስታ። ግብፁን ኤልሲሲን ጨምሮ የኢትዮጵያውም ጠቅላይ ሚኒስትር ኃይለማርያም ደሳለኝ አዎንታዊ መሆኑን ገልጸዋል። እርስዎ በበኩሎ በቅርቡ ለንባባ በቁት ጽሁፍ በእንግሊዝኛ የወጣ ነው በግርድፍ አማርኛ መልሳለሁ። ማን ያጣል ከዚህ ስምምነት ማን ያጣል? ማንስ ተጠቃሚ ይሆናል? ጥሩነቱን ለማወደስ አንፍጠን የሚል አንድምታ ያለው ጽሑፍ ምንድን ነው? ለዚህ እምነቶ መሰረት? አዎ መጀመሪያ አቶ አሉላ እርስዎንና አቶ ደስታን በአክብሮት እግዜር ይስጥልኝ ለዚህ ውይይት ስለበቃ እንላለሁ። አቶ ደስታም እኔም የምንወያየው ለኢትዮጵያ ጥቅም ነው። ይሄ ደግሞ እርግጥ ነው። ተፋሰስ አገሮች ባሉበት እንደዚህ እንደ አባይ ባለ ወንዝ ዙሪያ መጀመሪያ መተማመን ያለብን የአባይ ወንዝ አብዛኛውን የግብጽን የናይልን ውሃ የሚያበረክት ነው። አብዛኛው ውሃ የሚመጣው ከኢትዮጵያ ነው። ስለዚህ የኢትዮጵያ አንጡራ ሀብት መሆኑን ከእሱ ላይ መስማማት ይኖርብናል። እኔ በእሱ አምናለሁ አንጦር ሀብቷ እስከሆነ ድረስ ንብረቷ እስከሆነ ድረስ እንግዲህ ኢትዮጵያ ሉዓላዊነቷ የሚጠበቀውና የሚገለጸው በራሷ ድንበር ውስጥ ያሉ ወንዞችን ያሉ ለመሬቶችን ወንዞቿን ተጠቅማ ራሷን ለማሳደግ ትችላለች በሚለው ሙሉ በሙሉ እምነት አለኝ። ሌሎችም ተፋሰስ ሀገሮች የሚያደርጉት ይሄ ነው። ለምሳሌ ለመጥቀስ ቢቻል ሌሶቶ ደቡብ አፍሪካ ለውሃ ለውሃ እንድትከፍል ታደርጋለች። ይኸው ምንድን ነው ውሃው የሚመጣው ከሌሶቶ ነው ተጠቃሚ የሆነችው ደቡብ አፍሪካ ነው በሚል ነው። ስለዚህ በዚህ መሰረተ አላማ ላይ መስማማት ያለብን ይመስለኛል። ቅድም አቶ ደስታ ያሉት የምጋራው እርሰውም ያሉት የምጋራው ተፋሰስ አገሮች በጣም በሚከራከሩበት በተለይ በኢትዮጵያና በግብጽ መካከል ያለው የቆየ በጦርነት ይካሄድ የነበረ አባይን ለመቆጣጠር ይደረግ የነበረ በኋላ ይገባኛልነትን ይዛ ግብጽ በአስራ ዘጠኝ መቶ ሀያ ዘጠኝና አምሳ ዘጠኝ አመተ ምህረት ይሄ ውሃ በአብዛኛው ከኢትዮጵያ ቢመጣም ከሌሎች ተፋሰስ የአፍሪካ ሀገሮች ቢመጣም የበላይነቱ መያዝ ያለብኝ እኔ ነኝ የሚል ዛቻ ስታቀርብ ቆይታለች። ስለዚህ የግብፅ ፕሬዝደንት ሲሲ አይ ይሄ በውይይት በሰላም ማለቅ አለበት ያሉት አግባብ ያለው ነው ጥሩ ነገር ነው እላለሁ። ነገር ግን ቅድም አቶ ደስታ ሲናገሩ አሁን የተፈራረሙት በመርህ ደረጃ ነው ብለዋል። መርህ እኮ ወሳኝነት አለው። ተሳታፊ እንግዶችን አመሰግናለሁ። መልካም ምሽት። በቀጣዩ ፕሮግራም ተከታዩን ይዘ እንቀርባለን። ክብራትና ክብራን አድማጮች ከአሜሪካ ድምፅ ራዲዮ ጣቢያ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ በልዩ ልዩ ወቅታዊ ርዕሰ ጉዳዮች ዙሪያ ትኩረት በማድረግ የሚሰራጨው ልዩ ዝግጅት የዛሬው እዚህ ላይ አበቃ። ለአሁኑ በመስክና እዚህም ባሉ ዘጋቢዎችና ባልደረቦች ስም ለምሽቱ ሶስት ሰዓት በአጭር ሞገድ በ1925 ና በ1922 እና 25 ሜትር ባንዶች በሚተላለፈው መደበኛ ስርጭታችን መልሰን እስክናገኛችሁ በቀጠሮ ከአቀናባሪ ዳን ብራውን እና ከስርጭት ማንሱ ጋር በመሆን እሰናበታለሁ። ያስተናገድኳችሁ